ጠቅላይ ሚኒስትር አብይ አህመድ የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንዳን ከስልጣን በማንሳት ለእስር መዳረጋቸው በፓርቲውም ሆነ በመንግስታቸው ውስጥ የሚነሳ ተቃውሞ ስጋት እንዳላቸው ያሳያል ሲሉ ነዋሪነታቸውን በአሜሪካ ያደረጉት የቀድሞ የኦሮሚያ ክልል አመራር ዶክተር ምልኬሳ ሚዳጋ ተናገሩ። ለአገሪቱ የሰላም እጦት መንግስትን ተጠያቂ ያደረጉት አቶ ታዬ ጦርነት እንዲቆምና እርቅ እንዲደረግ በመናገራቸው ከስልጣናቸው እንደተነሱ ከመታሰራቸው አስቀድመው ገልጸዋል። የፌዴራል የጸጥታና ደህንነት የጋራ ግብረ ኃይል ግን መንግስትን ለመጣል ከሽብር ቡድኖች ጋር በህቡዕ ያሴራሉ በማለት በቁጥጥር ስር እንዳዋላቸው ይፋ አድርጓል። የሕግ ባለሙያ የሆኑት አቶ ዳንኤል ውብሸት ደግሞ ለእስሩ የቀረቡ መንግስታዊ ክሶች አሳማኝ ያልሆኑና ሂደቱም የህዝብ ተመራጩን ያለመከሰስ መብት የጣሰ ነው ሲሉ ይተቻሉ። አስማማው አየነው ተከታዩን ዘገባ አሰናድቷል። ኦሮሚያ ክልል የሰሜን ሸዋ ዞን ኩየ ወረዳ ተመርጠው የክልሉ ምክር ቤት ጨፌ ኦሮሚያ አባል የሆኑት አቶ ታዬ ደንዳ ከመስከረም 2014 ዓ.ም ምረት እስከ ታሰሩበት ታህሳስ አንድ ቀን 2016 ዓ.ም ድረስ በፌዴራል የሰላም ሚኒስቴር ሚኒስትር ዴታ በመሆን ከሁለት ዓመት በላይ ሰርተዋል። ከሰሞኑም በማህበራዊ ትስስር ገጻቸውና በሌሎች መድረኮች ለአገሪቱ የሰላም እጦት መንግስትን ተጠያቂ ያደረጉት አቶ ታዬ ጦርነት ይቁም እርቅ ይደረግ በማለታቸው ጠቅላይ ሚኒስትር አብይ አህመድ ከስልጣን እንዳነሷቸው ገልጸው ክፉኛ ተችተዋል። ይህን ተከትሎ የጸጥታና የደህንነት የጋራ ግብረ ኃይል አቶ ታዬ መንግስትን ለመጣል ከሽብር ቡድኖች ጋር በህቡ ያሴራሉ ሲል በቁጥጥር ስር እንዳዋላቸው ይፋ አድርጓል። በጉዳዩ ላይ የአሜሪካ ድምጽ ያናገራቸውና በአሁኑ ወቅት በአሜሪካ ሚቺጋን ግዛት የአልቢዮን ኮሌጅ መምህር የሆኑት ዶክተር ሚልኬሳ ሚዳጋም በኦሮሚያ ክልል በፓርቲና በመንግስት ኃላፊነቶች ላይ ሳሉ ከጠቅላይ ሚኒስትሩም ሆነ ከአቶ ታዬ ደንዳ ጋር አብረው እንደሰሩ ያስታውሳሉ። ዶክተር ሚልኬሳን እንደሚያስረዱት ጠቅላይ ሚኒስትሩ አቶ ታዬን ከስልጣን ያነሷቸው በፓርቲውም ሆነ በመንግስታቸው ውስጥ የሚነሳን ተቃውሞ ስለሚሰጉ ነው። ታዬ በተለይ በኦሮሚያ አካባቢ ከጠቅላይ ሚኒስቴሩ የበለጠ ብልጽግና ነው እና አምኖ ነው ይህንን ያደረገው በመጨረሻ ላይ እሱን የቦታ የሚከሰተው ግጭት በሰላም እንዲፈታ ጠየቀ። በኦሮሚያም ችግር አለ፣ በአማራ ክልልም ችግር አለ፣ ይሄ ነገር ሊቆም ይገባል የሚል ተከታታይ ለሁለት ሳምንት ይህንን ሲያደርግ ነበር። መጨረሻ ላይ የጠቅላይ ሚኒስትሩ ስለማይወዱት በውስጥ በኩል ምንም ነገር ትንፍሽ እንዳይባል ይፈልጋሉ። ጠቅላይ ሚኒስትሩ ለምን እሳቸውም የመጡበት መንገድ ያውቃሉ። በውስጥ በኩል ስለመጡ በውስጥ እንደው ከአማራ ክልልም ቢሆን በኦሮሚያ ክልልም ቢሆን፣ በደቡብም ቢሆን የሆነ እንቅስቃሴ በውስጥ ምስል በፓርቲ ውስጥ እንቅስቃሴ እንዳይኖር ጥያቄ እንዳይኖር እንደው ተቃውሞ እንዳይኖር ያደርጋሉ በሁሉም አቅጣጫ ዘግቶታል። ያንን ያንን ስለማይፈቅዱ ቶሎ አነሱ ታየን አባረሩ ማለት ነው። ታየም የመጨረሻ ላይ የጻፈው በተለይ በጠቅላይ ሚኒስትሩ በኩል ያለው ነገር ሲወሰድ የነበረው እርምጃ ሕዝብን ከሕዝብ ጋር የሚያጣላ አንድ ሕዝብ ከፋሉ የሚያጨፋጨፍ ስርዓት እና አካሄድ ያላቸው መሪ እንደመሆናቸው ደም በደንብ ስለዚህ ታየ ያለው አረመኔም ይሁን የተለያዩ ቃላቶችን የተጠቀመው ሀቁን ተናገረ። ከዛ ብጽግና ለማንነት ደግሞ ግልጽ ይታወቃል። እንደው ትንሽ እንኳን ትዕግስት የሌለው መሪ እና የሌለው ፓርቲ መሆኑ ወዲያው አፈኑት። አቶ ታዬ ደንዳን በቁጥጥር ስር እንደዋላቸው ያስታወቀው የጸጥታና የደህንነት የጋራ ግብረ ኃይል ኢትዮጵያን ለማፍረስ ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር ተሳስረው ለጥፋት ተልእኮ በቡ ሲሰሩ እንደደረሰባቸው ጠቅሶ ባወጣው መግለጫ ከሷል። በአሜሪካ ዋሽንግተን ዲሲ የሚኖሩት ትውልድ የኢትዮጵያዊ የህግ ባለሙያና ቀደም ብሎም የኢትዮጵያ ህገ መንግስት በማሻሻል ሂደት ላይ ተሳትፎ እንደነበራቸው የገለጹልን አቶ ዳንኤል ውብሸት በአቶ ታዬ ላይ የቀረበውን የምርመራ ክስ አይቀበሉትም። ይልቁንም የጠቅላይ ሚኒስትሩ እርምጃ የህግ የበላይነትና ሀሳብ በነጻነት የመግለጽ መብት ምን ያህል እየተጣሰ እንደመጣ ያረጋግጣል ይላሉም። ያለ ህግ አግባብ ሰውን ማሰር ሰበብ አስባብ በመፈለግ እና ከዚህ በፊት ብዙ ጊዜ ታይተውና ተሰምተው የሰለችው ተውኔቶችን በመጠቀም ሀሳቡን የሚገልጽን ሰው አታክ የማድረግ ወይም የማጥቃት ሁኔታ እንዳለ የሚያሳይ ነው። አንደኛ የተያዘበት መንገድ በተለይ ከስራ ከተሰናበተ በኋላ ከምስጋና ከተሰናበተ በኋላ ምንም አይነት ፍንጭ ሳይኖር እንደዚህ አይነት ነገሮችን ሰበብ አስባብ ተፈልጎ ያንን ነገር በተለይ ከተባረረ በኋላ በተናገረው እና በለጠፈው ምልክት ምክንያት የተደረገው ነገር የዛ አይነት ምልክት ነው የሚሰጠው። በእኔ የህግ አግባብም አልተከተለም። በአጠቃላይ ግን ማለቴ ይሄ እኮ አዲስ ነገር አለን። በፊት የአብይ አስተዳደር ሲመጣ የኢትዮጵያን የተበላሸ የህግ አሰራር ለመቀየር እና እነዚህ የሚደረጉ ተውኔቶችን ለማቆም ቃል የገባበት ሁኔታ ያጠፈበት ነው እና ተመላልስ ተመላልሶ ላለፈው ሁለት ሶስት አመት ያየናቸው ተውኔቶች ናቸው እና እኔ ምንም አይነት ተስፋ ወይም ደግሞ እምነት የለኝም። የተፈበረከው ክስ መሰረት አለው ብዬ አልገምትም። አቶ ታዬ ከተናገሩት አኳያ ለስር የሚዳረጋቸው የህግ ጥሰት አልፈጸሙም የሚሉት የህግ ባለሙያው የኦሮሚያ ክልል ምክር ቤት ጨፌ የኦሮሚያ አባል እንደመሆናቸው የተያዙበት መንገድም ህገ መንግስታዊ ጥሰት እንዳለበት ይተቻሉ። ይሄ ነገር በመሰረቱ በኢትዮጵያ ህገ መንግስት ጥበቃ ያለበት ነገር ነው። በተለያየ መንገድ አንደኛ ጨፌ የኦሮሚያ አባል እንደመሆኑ በዛ ጨፌ የኦሮሚያ አባልነቱ ሀሳቡን የመናገር እና የሚመለከተውን ነገር የማሳወቅ መመርት አለው። እንዲሁም ደግሞ በአንቀጽ ሀያ ዘጠኝ በኢትዮጵያ በፌደራል ህገ መንግስት አንቀጽ ሀያ ዘጠኝ ላይ ምንም አይነት እገዳ ሳይደረግ የፖለቲካ አመለካከትንና አስተያየትን በንግግር የመስጠት ህገ መንግስት መብት አለው። ይህንን የተናገረው እና ያንን በመናገሩ ደግሞ ከዛ በኋላ የመጣበት ያለ ህግ አግባብ የመያዝ የመታዘር እና ነፃነቱን የማጣት እንዲሁም ደግሞ ኦሮሚያ ህገ መንግስት አንቀጽ አርባ ስምንት ያለውን ያለ ጨፌ ኦሮሚያ ውሳኔ ህግ አግባብ ያለመያዝና ያለመከሰስ መብቱን በጣሰ መንገድ ነው እንግዲህ የተወሰደው። ይሄ ሰውዬ እጅ ከፍንጅ አደረገ የተባለው ነገር የለም። በምሳሌነት እኔ እንደማየው የተሰጠውና የተደረደረው ምክንያቶች በቂ ምክንያቶች አይደሉ። በመሰረቱ ጠቅላይ ሚኒስትሩ መብት አለው፣ በስሩ ያሉትን ካቢኔ አባሎች የመቀየር የመበወዝ እና የማንሳት መብት አለው። ግን ህጋዊ ስልጣኑ ዛሬ ነው የሚቆመው። ከዛ በኋላ የሚከተሉት ነገሮች ህገ መንግስቱና ሌሎች ህጎችን ተከትሎ የሚደረጉ መሆን አለባቸው። ያለ ጨፌ ኦሮሚያ ውሳኔ እጅ ከፍንጅ ያልተያዘ ሰውን ያለ መጥሪያ ያለ ህግ አግባብ ስርዓቶች እንዲያዝ ለማድረግ መሞከሩ፣ ሁለተኛ ደግሞ በህገ መንግስቱ በኢትዮጵያ ህገ መንግስት ማለት ነው አንቀጽ አስራ አራት አስራ ሰባት እና አስራ ዘጠኝ ላይ የተቀመጡትን ጥልቅ የሆኑ የፕሮሲጀር ወይም የስነ ስርዓት ህጎችና መብቶች አሉ እና ከዛ ደግሞ በቴሌቪዥን የታዩ የተውኔት ስራዎች ይሄ ሰውየው በተናገረው ምክንያት ወይም ሀሳቡን በማቅረበው ምክንያት ከተሰናበተ በኋላ አዲስ የመጡ በእንግሊዝኛ ትራምፕ ታፕ የሚባሉ ወይም የተፈበረኩ የክስ ሁኔታዎች ናቸው ብዬ ነው እንደ ጠበቃ፣ እንደ አንድ የሕግ ባለሙያ ጉዳዮቹን የምመለከታቸው። ራሱ ከሁኔቱ ላይ የታዩት የእጅ ከፍንጅ ምሳሌዎች ተገቢነት የላቸውም። አንደኛ ሰውዬው እጅ በእጃም ለምተያዘው በአግባቡ ከስራ ከለቀቀ በኋላ ቤቱ ተቀምጦ ቤቱ በተቀምጠበት ሁኔታ በጻፈበት እና የዛን ጽሑፍ መልስ ለመመለስ በተደረገ ሁኔታ ነው። ይሄ እጅ ከፍንጅ አይደለም። ይዟል የተባሉት ነገሮችንም እኔ ተቀበኔ እምነቴ የለኝም። ከውጭ ያመጡትና ፕላንት ያደረጉት የሚያስቀምጡት የሚል ግምት ነው ያለኝ ግን የኦነግን ባንዲራ አስቀምጧል። ይህን የመሳሰለ ነገር ይዟል። እነዚህ ነገሮች የኦነግን ባንዲራ መያዝ ወንጀል አይደለም በኢትዮጵያ ሕግ መሰረት እና ሌሎችም ነገሮች በጣም ታማኝነት የሌላቸው ናቸው። የጸጥታና ደህንነት የጋራ ግብረ ኃይሉ ግን በሀገሪቱ በተለያዩ አካባቢዎች በንጹሐን ዜጎች ላይ ሲፈጸሙ በነበሩ የሽብር ተግባራት በተለይም ደግሞ ከእገታ ጋር በተያዘ እጃቸው አለበት በማለት በቁጥጥር ስር እንደዋላቸው ባወጣው መግለጫ አስታውቋል። ዶክተር ሚልኬሳ በበኩላቸው እስሩ ማንኛውም የፓርቲና የመንግስት አመራር ይሁን አባል ጠቅላይ ሚኒስትሩ እንዳይቃወም ለማሸበር ታስቦ የተደረገ ነው ሲሉ ያጣጥላሉ። አሁን በተጨባጭ የብልጽግና ስርዓት የፋሽስት ስርዓት ሆኗል። ህዝብ ላይ ሳይሆን አባሉ ላይ የብልጽግና አባላት ላይ የብልጽግና አመራር ላይ በፋሽስታዊ ስርዓት ይሄ እያሸበረ የሚያዝ እያሸበረ የሚገዛ ቡድን ነው የተፈጠረ። ከላይ እንደዚህ አይነት ትንሽ እንደው ሰው ከተቃወመ በሽብር አሸብሮ ያባርና የሚያስር የሚያሳየው ይሄ በአጠቃላይ ምንድን ነው? በውስጥ በኩል ብልጽግና

ከዛ ውጪ በውስጥ በኩል የሆነ ለውጥ ይመጣል ተብሎ አይጠበቅም። የጋራ ግብረ ኃይሉ መግለጫ አቶ ታዬ በማህበራዊ ትስስር ገጻቸው አፍራሽና ጸረ ሰላም ጽሁፎችን ንግግሮችንና መግለጫዎችን በማንአለብኝነት ሲያስተላልፉና ሲሰጡ ቆይቷል ሲልም ወንጅሏል። የህግ ባለሙያው አቶ ዳንኤል እንደሚሉት ግን ጠቅላይ ሚኒስትሩን አስመልክቶ አቶ ታዬ የተጠቀሟቸው ቃላትም ሆነ ሌሎችም ጽሁፎቻቸው ሀሳብን በነጻነት ከመግለጽ መብታቸው ጋር የተቆራኘ እንጂ ህግን የጣሱ እንዳልሆነ ያስረዳሉ። አንድ ዜጋ በተለይ እንደ አንድ የህግ አውጭ አባል በህገ መንግስቱ የተጠበቀውን የፖለቲካ አመለካከትና አስተያየትና ንግግር የማድረግ ያልተገደበ መብት አለው እና የተለያየ ነገሮችን የመናገር ሙሉ በሙሉ ህገ መንግስታዊ መብት አለው። ሌላው ደግሞ በወንጀለኛ መቅጫ ህግ ውስጥ በትመለከት በተለይ በአንቀጽ ስድስት መቶ አስራ አንድ ና በአንቀጽ ስድስት መቶ አስራ አራት ሁለት ላይ አንድ በተለይ ያለመከሰስ መብት ያለው የህግ አውጪ አባል ወይም የፖለቲካ አስተዳደር ውስጥ ያለ ሰው ያንን በተመለከተ የሚያደርጋቸው ንግግሮች የበለጠ ከስም ማጥፋት ወንጀል ጥበቃ አላቸው። በአንቀጽ ስድስት መቶ አስራ አንድ ይሄ እንግዲህ በኢትዮጵያ ወንጀለኛ መቅጫ ህግ በአበሻ አቆጣጠር በአስራ ዘጠኝ ጽና ሰባት ዓመተ ምህረት የወጣው የተሻሻለው ማለት ነው። እንዲሁም ደግሞ በተለይ በአንቀጽ ስድስት መቶ አስራ አራት ንዑስ አንቀጽ ሁለት ላይ የፓብሊክ ኢንትረስት ወይም ደግሞ የህዝብን ጥቅም በተመለከተ የተሰራው ነገር ተገቢ የሆነና ለህዝብ ጥቅምና ከፍ ያለ ጥቅም ወይም ሞራላዊ አላማ እውነትን ላይ የተመሰረተ ወይም ደግሞ ያ ሰው እውነት ነው ብሎ የሚያምንበትን ምክንያት በተመለከተ የሚያደርገው ንግግር ጥበቃ አለ ህግም። ስለዚህ በዛ ውስጥ ብዙ መከራከሪያ ነጥቦች አሉት እና ምናልባት በስም ማጥፋትም የመክሰስ ሁኔታው ላይኖር የሚችለው እነዚህ አይነት ጥበቃዎች ስላሉ ነው። ይህን ጉዳይ ለመጨረስ ሁለት ነገር ነው ማለት የምችለው። አንደኛ ይሄ ጠቅላይ ሚኒስትሩ በህግ አነጋገር መንግስታዊ ባለስልጣን፣ ህዝባዊ ግለሰብ ነው እና ይህ በመሆኑ ከፍተኛ በእንግሊዝኛ ሴክስ ኪል ወይም ወፍራም ቆዳ ሊኖረው ይገባል። በትናንሽ ነገሮች ወይም ባለስልጣኖቹም ጋዜጠኞች ዜርዜር ወይም ሌሎች ሰዎች ሀሳቡን ስለተቹት ይህን ያህል የህግን መሳሪያ በማድረግ ይህን እንደዚህ አይነት ሰው ላይ የማስታደር ነገሮችን ማቆም መደረግ አለበት እና ይሄ ትልቁ ትልቁ ትምህርት ይመስለኛል። የጋራ ግብረ ኃይሉ አቶ ታየን በቁጥጥር ስራው አልፎ ባለበት ሰዓት በመኖሪያ ቤታቸው ያገኟቸው ያላቸው ማስረጃዎች ፈጠራዎች ናቸው የሚሉት ዶክተር ሚልኬሳ በተጻራሪው የመናገር ነጻነት እንደሌለ ያረጋግጣል ይላሉ። እንደው የመናገር መብት መብት የሚባለው በአብይ ዘመን የለም። እሱ ውሸት ነው እንደ በቀቀን አብይ ያለውን ነገር መድገም ነው ያለብህ። በተለይ ደግሞ በፓርቲ ውስጥ እንደው መነጋገር እንደሌለ አንድ ስብሰባ እንኳን እንደማይካሄድ በኢህአዴግ ጊዜ እኮ አውቃለሁ። በየ ቢያንስ በሩብ ዓመት ትገናኝና በጣም ታወራለህ። ሁለት ሶስት አራት ቀን እንደው ማታነሳው ነገር የለም እና ከዛ ከመናገር መብት በበለጠ እኔ የሚታየኝ በጣም አደጋ ትልቅ አደጋ ስልጣና እያንዣበበ መሆኑን አለው። በጠቅላይ ሚኒስትሩ ከስልጣናቸው ተነስተው በህግ ቁጥጥር ስር የዋሉት የቀድሞ የሰላም ሚኒስቴር ሚኒስትር ዴታ አቶ ታዬ ደንዳም በአዲስ አበባ ሜክሲኮ አካባቢ በሚገኘው የፌዴራል ወንጀር ምርመራ እንደሚገኙ ለአሜሪካ ድምፅ የተናገሩት ባለቤታቸው ወይዘሮ ስንታዩ አለማየሁ። በ48 ሰዓት ውስጥም ፍርድ ቤት እንዳልቀረቡ አክለው ገልጸዋል። በተጨማሪም ላለፉት አራት አመታት ከኖሩበት የመንግስት ኪራይ ቤት በቃል በተሰጠ ማስጠንቀቂያ በሦስት ቀናት ውስጥ በጸጥታ ኃይሎች ለቀው እንዲወጡ መደረጋቸውን ባለቤታቸው ጨምረው ተናግረዋል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።